ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ከዛ በፊት ያለው ስራ አዎ፣ በእርሳስና በስክሪፕቶ ነው የሚጀምረው፣ ግን ወደ ኮምፒውተር ይሄዳል፣ ወደ ትሪዲ ፕሪንተር። ቀጥሎ ፕሮቶታይፒንግ አለ። ፕሮቶታይፒንጉ ልዩ ልዩ ቴክኒኮች ይጠቀማለሁ። ሞልድ የሚያስፈልግ ከሆነ ሞልድ እናሰራለን፣ ያለ ሞልድ የሚሰራ ከሆነ በእጅ ቅርጻ ቅርጽ የሚሰራ ሶ፣ ወደፊትም ወደ ኋላ ይሄዳል። ዞሮ ዞሮ ግን ዋናው አንከር ከዚህ በፊት በእጃቸው የሰሩና ለልዩ ልዩ አፍሪካ ሀገሮች አስተዋጽኦ ያደረጉት ቅርጻቅርጽ ሰሪዎች ላይ የተመሰረተ ነው። እውቁ ዲዛይነር ጆሞ ታሪኩ ነው። ብላክ ፓንተር ዋካንዳ ፎርኤቨር በተሰኘው ፊልም ለመድረክ ገጽ የዋሉ ስራዎች አሉት። እንግዳችን ነው አብሮን ያመሻል። አንደኛው የሚታየው የባህሪ መቀየር ነው። እሱን አተኩሮ መመልከቱ ይጠቅማል። የባሰ የሚመጣ ከሆነ እንደዚህ ባለሙያ ሄዶ ማናገሩ በጣም ይጠቅማል። በፊት ኒ ነው የሚቦረግ የሚጫወት ልጅ አሁን ዝምተኛ ከሆነ መኝታ ቤቱ ገብቶ ከቆለፈ ራሱን ብቻ ለማድረግ ከሞከረ እሱ እራሱ በጣም ትልቅ ምልክት ነው። ዶክተር እሌኒ ጌታቸው ይባላሉ የአእምሮ ሕክምና ባለሙያ ናቸው። እዚህ ዋሽንግተን ዲሲ ውስጥ ህሙማንን የሚረዱበት ልዩ ክሊኒክም አላቸው። ጭንቀት፣ መደበትንና ጥልቅ ሐዘን የሚያስከትለውን ፈተና ጨምሮ በተለያዩ የአእምሮ ጤናን የሚመለከቱ ርዕሶች ዙሪያ ያወያዩናል። ንጉሥ ያክሊሉ በምሽቱ ቅንብሩ ስለ አንዲት የመካከለኛው ምሥራቅ ከተማ ያጫውተናል። እሁድ ጥር 14 2015 ዓ ም ጤና ሽጥልን እንደምንሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅታዬና አሉላ ከበደንን ከዋሽንግተን ዲሲ ሰላምታችንን እናቀርባለን። ከቅንብሮቻችን ጋር እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን እንድታመሹ እንጋብዛችኋለን። አዎን፣ እሁድ ከሆነ ምሽቱ የራዲዮ መጽሔት ነው። ሰዓቱ አሁን የሰዓቱ የአለም ዜና ይቀድማል። ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር ተነጋገሩ። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትናው እለት ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዩናይትድ ስቴትስ የውጭ ጉዳይ ቢሮ አስታውቋል። ውጭ ጉዳይ ሚኒስትሩ በህዳር ወር 2015 ዓ ም በተደረገው የጦርነት ማቆም ስምምነት እስካሁን ድረስ ያለውን የአፈጻጸም ሂደት ላይ መነጋገራቸውን አስታውቋል። በተመሳሳይ የውጭ ጉዳይ ብሊንከን በትዊተር ገጻቸው ላይ በኢትዮጵያ ሰላምና ተስፋን ለማስረጽ እየተሰራ ስላለው ስራና የኤርትራ ወታደሮች ለቆ መውጣትም በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር ተነጋግረናል ሲሉ አስፍረዋል። የውጭ ጉዳይ ቢሮ ባወጣው መግለጫ ብሊንከን ይህንን ለውጥ በሰሜን ኢትዮጵያ ዘላቂ የሆነ ሰላም ለማስፈን ቁልፍ ጉዳይ ነው ሲሉ ተቀብለውታል ያለ ሲሆን በተጨማሪም ዓለም አቀፍ የሰብአዊ መብቶች ተቆጣጣሪ ቡድን ወደ ስፍራው እንዲገባ ፈቃድ እንዲሰጥ አሳስበዋልም ብሏል። ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ ሕብረት የተመራው የሰላም ስምምነት በሰሜን ኢትዮጵያ ሙሉ ለሙሉ ሰላም እንዲረጋገጥ ዩናይትድ ስቴትስ ድግ ጋፍ ማድረጓን ትቀጥላለች ሲሉ ማረጋገጣቸውን መግለጫው አክሎ አስታውቋል። በተጨማሪም ሁለቱ ባለስልጣናት በኦሮሚያ ክልል ባለው አለመረጋጋት ዙሪያ መነጋገራቸውን መግለጫው አክሎ አስታውቋል። ይሁን እንጂ እስካሁን ድረስ በሁለቱ ባለስልጣናት ውይይት ዙሪያ ከኢትዮጵያ መንግስት የተሰማ ነገር የለም። ከቅዱስ ሲኖዶስ እውቅና ውጭ የጳጳሳት ሹመት ተፈጽሟል ስትል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስታወቀች። የቤተ ክርስቲያኗ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በጉዳዩ ላይ ለመወያየት በሀገር ውስጥና ከሀገር ውጭ ያሉ ሊቃነ ጳጳሳት በአስቸኳይ ወደ መንበረ ፓትሪያርክ እንዲመጡ ጥሪ ያቀርበዋል። መንግስትም በጉዳዩ ላይ ሕጋዊ ኃላፊነቱን እንዲወጣም ጥሪ ቀርቧል። ኬኔዲ አባተ ዘገባ አለው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዛሬ በሰጠችው መግለጫ ነው ሲኖዶሱ የማያውቀው የጳጳሳት ሹመት መከናወኑን የገለጸችው። መግለጫውን የሰጡት የቤተ ክርስቲያኗ ፓትርያርክ ብፁ ቅዱስ አቡነ ማትያስ፣ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁ አቡነ አብርሃም እና በመንበረ ፓትርያርክ የተገኙ ብፁ አናበው ሊቃነ ጳጳሳት ስለመሆናቸው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽህፈት ቤት ያገኘ ነው መረጃ ያመለክታል። በቤተ ክርስቲያኒቱ የቴሌቪዥን ጣቢያ በተላለፈው መግለጫቸው ስራቸው ላይ ስለተፈጸመው ድርጊት የገለጹት ብፁዕ ወቅዱስ አቡነ ማትያስ በሀገር ውስጥና ከሀገር ውጭ ያሉ ሊቃነ ጳጳሳትን ለአስቸኳይ ስብሰባም ጠርተዋል። ጥር 14 ቀን 2015 ዓመተ ምህረት ዛሬ እሁድ ጧት ታላቅ ክስተት ተከስተዋል። በቤተ ክርስቲያን ላይ ያነጣጠረ ክስተት ተከስተዋል። እሱም ቅዱስ ሲኖዶስም ያላወቀው፣ ያላሰበበት፣ ያልተነጋገረበት ያላወቀው ጉዳይ ነው የተፈጸመው። እና ክስተቱም የጳጳሳት ሹመት የሚል ነው ክስተቱ እና አሁን ሁላችንም አሁን የሰማ ነው አሁን ዛሬ እና ስለዚህ በውስጥም በውጭም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ከዛሬ ጀምሮ በአስቸኳይ እንድትደርሱ እንድትመጡ ወደ አዲስ አበባ እንድትመጡ እና ሁላችንም እንድንነጋገርበት ነው። ህገ ወጥ ያሉት የጳጳሳት ሹመት የትና በማን እንደተከናወነ ግን ብፁ ወቅዱስ አቡነ ማትያስም ሆኑ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር አገረ ስብከት ሊቀ ጳጳስ ብፁ አቡነ አብርሃም በሰጡት መግለጫ ላይ አልተመለከተም። ይሁን እንጂ በተለያዩ ማህበራዊ መገናኛ ብዙሀን እየተዘዋወሩ ባሉ መረጃዎች የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁ አቡነ ሳዊሮስ በወሊሶ በአለወልድ ቤተ ክርስቲያን ጳጳሳትን መሾማቸው እየተገለጸ ነው። ሆኖም የአሜሪካ ድምፅ ዛሬ በህገወጥ መንገድ ተፈጽሟል ስለተባለው የጳጳሳት ሹመት ጉዳይ እስካሁን ከሚመለከታቸው አካላት ማጣራት አልቻለም። በድርጊቱ ላይ ተሳትፈዋል ከተባሉ አካላትም ስለ ሹመቱ እስካሁን በግልጽ የተባለ ነገር የለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዛሬ በሰጠችው መግለጫ በጉዳዩ ላይ በመወያየት ውሳኔ ለማሳለፍ አስቸኳይ የቅዱስ ሲኖዶስ ምልአተ ጉባኤ ከመጥራቷ በተጨማሪ መንግስት ክስተቱ በሀገር ላይ ጭምር የሚያስከትለውን ጉዳት ተመልክቶ ህጋዊ ኃላፊነቱን እንዲወጣ ስትልም ጥሪ አቅርባለች። ከመንግስት በኩል ግን እስካሁን በጉዳዩ ዙሪያ በይፋ የተሰጠ መግለጫ የለም። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ግን በፌስቡክ ገጻቸው ላይ ባሰፈሩት ጽሁፍ ከክፍፍል ይልቅ አንድነትን፣ ከጥላቻ ይልቅ ፍቅርና ይቅርባይነትን መርህ አድርገን በምንንቀሳቀስበት ወቅት ከአንዱ የቤተ ክህነታችን ክፍል ዛሬ የሰማነው ድርጊት አሳዛኝ ዜና ነው ብለዋል። አባቶች በትዕግስትና በሃይማኖታዊ ስርዓት ችግሩን ይፈታሉ ብለን ተስፋ እናደርጋለን ሲሉም ገልጸዋል። ተገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ በሶማሊያ ባደረገችው ጥቃት 30 የአልሸባብ ተዋጊዎችን ገድልኳለች። የዩናይትድ ስቴትስ ወታደራዊ ኃይል የሶማሊያ ወታደራዊ ኃይሎች ከባድ የሚባል ውጊያ እያደረጉ ባለበት በማዕከላዊ ሶማሊያ ጋልካድ ከተማ አቅራቢያ በፈጸመው ጥቃት ሰላሳ የሚጠጉ የአልሸባብ ተዋጊዎችን መግደሉን አፍሪኮም በወጣው መግለጫ አስታወቀ። መግለጫው ጥምር ራስን የመከላከል ጥቃት ሲል የጠራው ይኸው ተልእኮ ከሞቃዲሾ 260 ኪሎ ሜትር ርቀት ላይ የተፈጸመ ነው። የሶማሊያ ብሔራዊ ጦር ከመቶ በላይ በሚሆኑ የአልሸባብ ተዋጊዎች ከፍተኛ የሆነ ጥቃት እየተፈጸመበት እንደነበረም መግለጫው ጨምሮ ገልጿል። የአሜሪካ መንግስት የአህጉሪቱ ወታደራዊ ክንፍ የሆነው የዩናይትድ ስቴትስ ኮማንድ ፖስትም በጥቃቱ ምንም አይነት ሰላማዊ ሰዎች ጉዳትም ሆነ ሞት አላጋጠማቸውም ብሏል። ይሁን እንጂ ዛሬ እሁድ ከሰዓት በኋላ በተሰማ ሌላ ዜና ደግሞ በሞቃዲሾ ከተማ ከንቲባ ዋና መስሪያ ቤት አካባቢ አልሸባብ ተከታታይ የቦምብ ጥቃቶችን መፈጸሙ የተገ የገለጸ ሲሆንም ከባድ የሚባል የተኩስ ልውውጥም ተደርጓል። የቡድኑ ታጣቂዎች የከተማውን ከንቲባ ጽህፈት ቤት መግባታቸውንም ቡድኑ አስታውቋል። እስካሁን ድረስም በጥቃቱ ምን ያህል ጉዳት እንደደረሰ የታወቀ ነገር የለም። አድማጮች፣ ለምሽቱ ያዝኩላችሁ ዜናዎች እዚህ ላይ ተጠናቀቁ። አዘጋጅቻ ያቀረብኩላችሁ ኤደን ገረመው ነበርኩ። ከቀሪ የምሽቱ ዘገባዎች ጋር ታመሹ ዘንድ እጋብዛለሁ። በድጋሚ ጤና ያስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን የእሁድ ጥር 14 2015 የራዲዮ መጽሔት ዝግጅታችን አሁን ጀምረ የፕሮግራሙ አዘጋጅና አቅራቢዎች ቆንጅታይና አሉላ። ከብድንን ሰው የመሆን ናፍቆት ሺህ ቀናት ሳምንታት ወራት እንደ ወፎች በረሩ ከነፉ አበቦች ረገፉ ማለፍ በመሆኑ ፈሊጡ የኑሮ ከዘመን ጋር አብሮ ደማቅ ኮከቦችም እጅግ የገዘፉ ብርሃን አሳይተው ኖረው በርተው ጠፉ እኛኛን ሳንሆን ዓመታት አለፉ ምን ያልሄደ አለ ምንስ ያላለፈ ሰው መሆናችን ግን ሊቀር ይሆን ከምርት የጊዜ አምድ ላይ عندك وظيفة أنا النهاية راح أجد سو يا ገጣሚው የአዲስ አበባ ዩኒቨርሲቲው ዶክተር ተሻገር ሽፈራው ነው። ለግሩም ግጥሙ እናመሰግናለን። የሳምንቷን ምርጥ ግጥም ነበር ያሰማ ናችሁ! የመክፈቻዋን ስልት እናስከትል። ቀዳሚው ቅንብራችን አንድ የሥነ ጥበብ ስራ ፍሬ በሌላ የኪነ ጥበብ መድረክ ያገኘውን ስፍራ መልከት የሚያደርግ ነው። ብላክ ፓንተር በሚል መጠሪያ የሚታወቀው ፊልም ከጥቂት ዓመታት በፊት ለእይታ ይበቃና ከፍተኛ ተወዳጅነት ያተረፈ ፊልም ነው። የፊልሙ መሪ ተዋናይ ቸድዊክ ቦዝማን በካንሰር ሕመም ድንገት ባረፈበት ጊዜም አነጋጋሪ እንደነበር እናስታውሳለን። በቅርቡም ብላክ ፓንተር ዋካንዳ ፎርቨር በሚል ሁለተኛው ፊልም ተሰርቷል። አሁንም ተመልካቾችን በተለየ ትኩረት ለመሳብ ታድሏል። ታዲያ ይህ ፊልም ለእኛም ቅርብ የሚያደርገው አንድ የተለየ ነገር አለው። ቆንጅት፣ ያ ለየት ያለ ነገር ምን ይመስልሻል? ፈጥኖ የሚከሰትልሽ ነገር ምንድን ነው? እንዳልከው በቅርቡ ነው የወጣው ትልቅ አድናቆት አትርፏል። ከወዲሁ ታላላቅ ሽልማቶችም የበቃ ፊልም ነው። ይልቁንም ደግሞ አፍሪካ ላይ ትኩረቱን ያደረገ ፊልም ነው። ትክክል ነው ቆንጅት። መጪውን ጊዜ አሻግረው የሚያዩ ፊውቸርስቲክ ይሉታል። ለየት ያለ ቴክኖሎጂ እይታዎቹም ያንኑ ያህል የሚያስደምሙ ናቸው። ብዙ ድንቅ ነገሮችንም ሰርተውበታል። የአፊልም ታዲያ አፍሪቃ ላይ ልዩ ትኩረት ከማድረጉ ያለፈ በተለይ ለእኛ ተጨማሪ መስህብ የቸረው ሌላም ምክንያት አለው ወደ ኢትዮጵያ ቅረብ የሚያደርገው። ትክክል ነው ቆንጅት፣ ወደ ኢትዮጵያ ቅረብ የሚያደርገው እውቁ ኢትዮጵያዊ ዲዛይነር ጆሞ ታሪኩ በዚህ ዋካንዳ ፎር ኤቨር በተሰኘው ፊልም ላይ ለመድረክ ገጽ የዋሉ ስራዎችን ሰርቷል። ቀደም ብለን በመግቢያችን እንደገለጽነው ለረጅም ዓመታት የሰራው ስራ የተለየ ትኩረት አግኝቶለታል። አሉላ የተለየ ትኩረት አግኝቶለታል። ከዚህ ፊልም ሌላ ለሽልማት የበቃባቸውን በጥቁር ሰዓሊያንና ዲዛይነሮች ስራዎች ትግል የሚደረገ እንቅስቃሴ ውስጥ ከፍተኛ ሚና አለው። በኋላ በጨዋታችን ውስጥ ይመጣል። ታላላቅ ቤተ መዘክሮች ውስጥም ስራዎቹ መግባት ጀምረዋል። ከጆሞ ጋር በምናደርገው ቆይታ አንዳንዱን ገለጥ ገለጥ እናደርጋለን። መልካም ይበል ይበል የሚያሰኝ ስራ ነው። ጆሞ ጆሞ ታሪኩ ብዙ ጊዜ በቀጠሮ ስንፈላለግ ኖረን የተገናኘ ነው ቅርብ ጊዜዎቹ ቀጠሮች ብቻ ሳይሆኑ ከዚህ ቀደምም በተለያዩ ሙያህን በሚመለከቱ ርዕሰ ጉዳዮች አልተሳካልንም ነበር። እንኳን ደህና መጣ። እንኳን በደህና ጠበቃችሁኛሉ። አመሰግናለሁ። አሁን ነገሮች ተሳክተው የእናንተ ፕሮግራም ላይ በመቅረቤ የተሳኩበት ደግሞ ሌላም ጎላ ያለ የተለየ አጋጣሚም አለ። ስራዎች እውቅና ማግኘታቸው የተለያዩ ቦታዎች ላይ የመድረሳቸውን ያህል አንዱ በትልቁ የደረሱበት ቦታ የአሜሪካ ሲኒማ ሃሊውድ ነው። በቅርቡ ሁለተኛው የተሰራው ብላክ ፓንተር ዋካንዳ ፎሬቨር የተባለው ሲኒማ ላይ ወይም ፊልም ላይ አንተ ዲዛይን ያደረግካቸው ስራዎች ለመድረክ ግጽ ግንባታ ውለዋል። በግርድፍ የትያትር ቋንቋ ስራዎችህ አንድ አይደለም፣ ሁለት አይደለም፣ ቁጥራቸው እጅግ በዛ ነው። እንደተረዳው አስራ ሁለት ይደርሳሉ አንተ ከፊልሙ ጭብጥ ወይም ከፊልሙ ጠባይ ጋርም በተስማማ መልኩ እዛ ላይ ውለዋል። ይሄ በጣም ትልቅ ክንውን ነው እና እንኳን ደስ ያለ የሚያሰኝ ይመስለኛል። እስኪ ያጫውተን። እንኳን አብረ ደስ አለን። አዎ፣ ለእኔ ብዙ ዲዛይነሮች እኔንም አጠቃሉ ያው ስራችን አንድ ቦታ እንዲደርስ እንፈልጋለን። እንግዲህ ከምንፈልጋቸው ነገሮች አንዱ ያው እድሜም እየገፋ ሲመጣ እንዲታወቅልን በታሪክ ማህደር ደግሞ እንዲቀረጽልን ነው ግን ፊልም አንዱ ይሆናል ብዬ እኔ ራሴ ሀሳቤ ውስጥ አልነበረም። በኋላ እንዳልከው ሚዚየሞች የኔን እቃዎች አንዳንዶቹን መግዛት ስለጀመሩ በኋላ እንነጋገራለን። ግን ለእኔ ያለኝ ብዙ ዓመት ከተሰራው በኋላ ሚዚየሞች እንኳን አንዳንዱ ስራዎችን አስተዋጽኦ አድርገዋል ብሎ ቢጨምሩትና ቢያስታውሱት ታሪክ ማህደር ብያስብ ነበር። ይሄ የፊልም ጉዳይ ሲመጣና መጀመሪያ ስቱዲዮ በኢሜይል ሲልኩልኝ ማን እንደሆኑም አላወቅኩም። እቃህን መጠቀም እንፈልጋለን ነበር ያሉት ለመድረኩን፣ ያው ዲዛይን ለማድረግ ካወቅኩ በኋላ ግን በጣም ገረመኝ። በአንድ በኩል ይሆናል ብዬ ተስፋ ነበረኝ ከዚህም በፊት ለምን ስራዬ ጥሩ ነው፣ ይህንን ሁለተኛውን ፊልም ሲሰሩ የኔን ለምን አይጠቀሙም የሚል ጭንቅላት ይወስድ ነበር። ግን እውነትም ይሆናል ብዬ ግን በአንድ በኩል ደግሞ አልጠበቅኩም። ስለዚህ በጣም ነው ደስ ያለኝ እንጠቀምበታለን ሲሉ ነታው ግን ያው ፊልሙ ብዙ አክሽን የሞላው ትርኢት ስለሆነ እቃዎችን ለማየት በጣም ይከብዳል። እኔ ራሴ በትግል ነበር ያገኘኋቸው፣ ፊልሙን ሳይ ፈልገን ያገኘኋቸው። አንዱ ጋር አንዷ ተዋናይ ተቀምጣበታለች፣ ወደ ማለቂያው አካባቢ። ከዛ በፊት ደግሞ የውሃ መጥለቅለቅ ያለበት አካባቢ ስለተጠቀሙበት ወደ ኋላ ነው ያለው እና ቀላል አይደለም ለማየት ግን ዋናው ለኔ። እንደ ዲዛይነር መግባቱ ነው ኢምፖርታንት ብዬ የቆጠርኩት። ስለዚህ በጣም ደስ ብሎኛል። በእርግጥ በጣም ደስ ሊልህ የሚገባ ነው። የመድረክ ግንባታ የራሱ ጸባይ ያለው ለዛ መድረክ ተስማሚ ነው ተብሎ ከታሪኩ ከሚነገረው ከሚታየው ጋራ እንዲስማማ የሚደረግበት ነው። ታዲያ ያ ሌላ ምድል ሰጥቷል። ጆሞ እንደተረዳሁት ታዋቂ ባለሙያዎች ጋር የመስራት እድል አግኝተሃል። የመድረክ ዲዛይን ወይም የመድረክ ግንባታና ቅብ የሚሰሩ ባለሙያዎችም ጋር ሰርተሃል። ታዋቂ ሰዎች ናቸው። ታሪኩን ለማየት እንደሞከርኩት እስ ያጫውተንም ፊልሙ ላይ ሳይሆን ባይገርምህ ሚዚየም፣ የሜትሮፖሊተን የሜት ሚዚየም ሜትሮፖሊተን ሚዚየም ኦፍ ኒውዮርክ፣ ያ አንድ ፕሮጀክት ሲሰራ የቀጠሩት ያንን ዲዛይን እንዲያደርግ የተቀጠረችዋ አርቲስት ብላክ ፓንተርን ዋናዋ ዲዛይነር ሀና ቢክለር ነው ስሟ። አካደሚ ወርድ አሸንፋለች፣ ለዚህ ስራዋ። በዛ ምክንያት የኔን እቃ ለሚዚየሙ መጀመሪያ መረጠች፣ ከፊልሙ በፊት። እኔም ያኔ ለዚህ ስትመርጠኝ ነው ተስፋ ያደረግኩት ይሄ አሁን ለሚዚየሙ ስራዋ፣ ለፕሮጀክቷ ካየችው መቼም አዲስ ብላክ ፓንተር ሰራ የኔንም ትመርጣለች ብዬ ተስፋ ያስደረገኝ እሱ ነበረ። ፊልሙ ሲሰራ ግን የእሷ ክትሎች እና ብዙ ብዙ ዲዛይነር ይህን ያህል ትልቅ ፊልም ሲሰራ በጣም ብዙ ዲዛይነር ነው የሚቀጥሩት፣ እና ከሚቀጥሩት አንዷ ጋ አብሬ ነው የሰራሁት በቀጥታ ከጽንሰ ሀሳቡ ጀምሮ አለችበት። በቀጥታ ከአንተ ጋር አለችበትራን እርግጠኛ ነኝ አለችበት። የሚገርምህ ነገር አንዱ የተማርኩት ነገር ቢኖር እንዴት ሲክሬትሊ እንደሚይዙት ፕሮጀክቱን። ለምሳሌ ፊልሙ እስከሚወጣ ድረስ እኔ ምን አካባቢ ወንበሮች እንደሚጠቀሙ ወይ በርጭማዎች እንደሚጠቀሙ አላውቅም ነበር። ያው የፈረምነውም ጉዳይ ስላለ እዚህ ቦታ ነው የምንጠቀመው ምን የሚል የለም። ለዚህ ነው እኔም ፊልም ገብቼ ከሁሉም ሰው እኩል ከልጆቼ ጋር እና ከዘመዶች ጋር ብሬ ቁጭ ብዬ ያው ጣቴን እየጠነቆልኩ ያው አለፈ የምለው በወጣ በነጋታው ነው የላኩልኝ፣ እዚህ እዚህ ጋር ነው ተጠቅማነዋል ብለው ግን ዞሮ ዞሮ እንዳልኮን ጽንሰ ሀሳቡ የሃና ቢክለር ነው። ይሄ ቪዥኑ የአፍሮ ፊውቸሪስት የሚባል የዲዛይን መርህ አለ። እሱን ተጠቅማ ነው ይህን ሁሉ ዲዛይን ያደረገች። ብዙ ብዙ እቃዎች እና ብዙ ብዙ አስተሳሰቦች ከልዩ ልዩ አፍሪካን ሀገሮች ወስደዋል። አሁን ለምሳሌ እኔ ፎቶግራፉን ብታየው የኔው ኢንስታግራም ላይ ለምሳሌ መሶብና ጀበና ተጠቅመዋልን፣ ያላወቅኩም ይህንን በራሳቸው ነው ያደረጉት። የኔ እቃ ብቻ አይደለም የተጠቀሙት፣ ሌላ ሌላ ከኢትዮጵያ ወሰዷቸው። ፋሽንም ላይ ቢሆን አለባበስም ላይ ቢሆን ተጠቅመዋል። የብላክ ፓንተር አስተሳሰብ ያው አንዱ ከኋላ ያለው አስተሳሰብ የአፍሮ ፊውቸሪዝም በጣም ወደፊት የሚያይ ግን ያሉትን ደግሞ የሚያከብር ነው። ስለዚህ ከዚህ ነው ምል የኔን በመምረጣቸው በአንድ በኩል አይገርመኝም፣ ቢኮዝ የኔ ማስተሳሰብ እንደዚሁ ነው። ስራዬ በሙሉ ኢንፍሉዌንሳቸው የሚመጣው ካሉ ነገሮች፣ አዲስ ከዜሮ የምፈጥረው ነገር የለም። አንዳንዴ ሁለት ሶስት ኮንሴፕቶችን አንድ ላይ ልቀላቀል እችላለሁ፣ አዲስ ነገር አመጣሁ ለማለት ግን አይተህ እንደሆነ ለምሳሌ ሁሉንም የእቃዎችን ስም ሰጠው። እኔን ኢንፍሉዌንስ ያደረጉ ነገሮች በዛ ነው ስማቸውን የማወጣው። ሰውም እንዲያውቅ እፈልጋለሁ። እኔ ደግሞ ያን እኔ ለእኔ አስተዋጽኦ ያደረገውን ነገር ደግሞ ማክበር እፈልጋለሁ። ለእና አንድ በኩል ማከብረው ስሙን፣ ለምሳሌ አሻንቲ የሚባል ብርጩማ አለኝ። አሻንቲ ካልቸር ከጋና ነው ያመጣሁት። ያንኑ የሚመስል ብርጩማ አለ፣ ግን ያው ዲዛይነር ስለሆንኩ የኔን አስተሳሰቦች ጨምሬ ልዩ ነገር ፈጠርኩ። ሌላ ነገር ማለት ይችል ነበር፣ ግን እሱን አላደረኩም። ሚዶም የሚለው ወንበሬው እንዲሁ ነው። ሙቀጫም የሚለው እንዲሁ ነው። ያላውም እንደዛ ነው። እነዚህን ስሞች በቃ ለእኔ ኢንፍሉዌንስ ያደረጉኝን ነገሮች በሙሉ ከዛው ስጄ መጨረሻ ለምሰራቸው እና ሰው ለማሳየው ዕቃ በዛ ስም ሰጣቸዋለሁ። ብላክ ፓንተርም ከእንደዚህ አይነት አስተሳሰብ የመጣ ዲዛይኑ። ስለዚህ ከዛ ጋር አብሮ የሚሄድ በመሆኑ ነገሮች ሰርተዋል። እስኪ አስተሳሰቡ ላይ እንቆይ፣ ጆሞ ይሄ ወደፊት ቆ የሚመለከት የስልጣኔን ብለው የቴክኖሎጂን ነገር ወደ ሚመጣ የሚመስለን ነገር ቀድሞ ዛጋ የሚወስደንን ያህል የኋላ የነበሩትን ያከብራል ብልሃል። እኔ እንደውም መሰረት የሚያደርጋቸውም ይመስለኛል። በሁለቱም ፊልሞች ላይ እንደተመለከትነው አፍሪቃን ማዕከል ያደረገ እንደመሆኑ የአፍሪቃን ባህል፣ አፍሪቃ የሚመስለውን ነገር በውስጡ አቅፎ እንመለከታለን እና ያ ለተስፋም በር የሚከፍት ይመስላል። የሚታደገው ያ በሩቅ የሚታየው ነገር ያንተ ነው የሚለኝም ይመስላል ለዚህ ዘመን ሰውም አንተም በስራዎችህ የምከተለው ነው ብልሃል። እና እስኪ እሱ ላይ ትንሽ እናውራ። እንዴት ነው ከትላንት ሳይቆራረጥ ነገና አሻግሮ በሩቅ ያለውን ትላንትን ይዞም እንዲያውም ትላንትን መሰረት አድርጎ እንዲራመድ የመሞከር ዝንባሌ እንዴት ነው በጥበብ ውስጥ የሚገለጠው? ከትምህርት ቤት የዲዛይን ትምህርት ቤት ሲሄድ ፕሮዳክት ዲዛይን ወይ ኢንዱስትሪያል ዲዛይን ነው የሚባለው በእሱ ነው ዲግሪ ነው ያገኘሁት ኢንዱስትሪያል ዲዛይን አንደኛው ከሚያስተምሩ ነገሮች ችግሮችን እንዴት ነው በዲዛይን ሶልቭ ማድረግ የምንችለው ወይም አስተካከል የምንችለው የሚለው አስተሳሰብ በደንብ እንዲገባ ይፈልጋሉ ትንሽ ወደ ኋላ ሄጄ ልንገርህ ብዬ ነው መልካም አምስተኛ አመት ስትገባ የዲዛይን ትምህርትህን ፊስስ ለአንድ አመት ታጠናለህ ያ ቲስስ ላይ ጥያቄ ዋናው የሚሰጥህ አንተ ነው የምትመርጠው? ርዕስን ምንድነው ዲፌንድ የማደርገው ብለ የምታተኩርበትን ጉዳይ አንተ ትመርጣለ። ከዛ በኋላ አዎ፣ አንተ ነው የምትመርጠው። ይሄ አንደር ግራጁዌት ፕሮግራም ነው። አንዳንድ ቲስስል ፒኤችዲ ነገር ይመስላችኋል። አይደለም። ይህንን ትመርጥና የምመርጥበት ምክንያት ይሄ ችግር ያለውን ነገር ሶልቭ ማድረግ ስለምፈልግ ነው ትላለህ። እኔ እንግዲህ በፈረንጆች አቆጣጠር ሺ ዘጠኝ መቶ ዘጠና ሁለት እና ዘጠና ሶስት ላይ ነው የሰራሁት ቲስሴን እና ያኔ እንኳን እያለው ትምህርት ቤት አንዱ ያልኩት ነገር ለቲስሴ የአፍሪካን ፈርኒቸር ፈርኒ ቁሳቁሶች በሙሉ በሞደርን የሆነ ኢንተርፕሪቴሽን ማርኬት ውስጥ አሜሪካን ዌስተርን ማርኬት ውስጥ የለም። ካለም ወይ አንድ እቃ ብቻ ነው የሚሆነው። እንዴት ነው ሙሉ የተያያዙ ነገሮች የሚፈጠሩት የሚለውን ነው የሰራሁበት። ይህንን ነገር ከሰራሁበት በኋላ ያው ለሰላሳ አመት ይህንኑ አስተሳሰብ ቀጥያለሁ። አዳዲስ ነገሮችም ስትፈጥር እንግዲህ ያው እኛ የመራበሪያ ሀገር ስላለን ብዙ አዳዲስ ቴክኖሎጂዎች ትጠቀማለ። ከአንተም ጋር የሚወዳደሩት ጋር እኩል ለመሆን ስትል ብዙ ነገር ትማራለህ። ማቴሪያል ልዩ ልዩ ነገሮችን አንዳንዱ ወደፊት የሚያስኬድህን እንደ ካርበን ፋይበር የመሳሰሉ ነገሮች፣ ሰው ሰራሽ የሆኑ ነገሮች ለመጠቀም ትሞክራለህ። ፕላስቲክም ይሁን ብረታ ብረት ልዩ ልዩ አይነቶችም እንዴት ነው ማገናኘው ትላለ፣ እንዴት ነው ሞልድ የምጠቀመው ትላለ። እነዚህ ነገሮች እኔ አዲስ አበባ ሳድግ ያየኋቸው ነገሮች አይደሉም። አሁን ተለውጧል ብዙ ነገር እርግጠኛ ነኝ እነዚህ ነገሮች ኢትዮጵያ ውስጥ ልዩ ልዩ ፈርኒቸር የሚሰሩ ሰዎች ይጠቀሙባቸዋል። ያኔ ግን ይሄ የለም። በቅርጻ ቅርጽ ነው የምትሰራው፣ በእጅህ ነው የምትቀርጸው። እንደ ሆኖልህ መስሪያ ቦታ ካለ በቶርኒ ልታዞሮ ትችል ይሆናል። ወይ በአንድ ሰው ብቻ ሲምፕል በሆኑ ቀላል በሆኑ ነገሮች ነበር የምትሰራው። አሁን እንኳን እኔ ባለኝ እንጨት መስሪያ መሰራባት ፕሮቶታይፕ በምሰራባት ጋራጅ ውስጥ ለምሳሌ ኮምፒውተር ኮንትሮል ሊሆነ መሽኖች አሉ። በእጅ መሰራት ይቻላል፣ ግን ይሄኛው ያው ደጋግሞ መስራት ይችላል። ሲኤንሲ አለኝ፣ ኢንዴክስ ሰራለኝ። እንደዚህ አይነት ወደፊት ስሪዲ ሞዴሊንግ ስሪዲ ፕሪንቲንግ እጠቀማለው። ብዙ ሶፍትዌር ላይ ሲሚሌሽን ሰራለው። እዚህ ሀገር ውድ ስለሆነ ማሰራት አንድ ነገር ፕሮቶታይፕ ማስደረግ በኮምፒውተር ቪዥዋላይዜሽን መጠቀም አለብኝ። የምወደው ድረስ እስከሚደርስ ይህንን መጨረስ አለብኝ። ብዙ ቴክኖሎጂ እንጠቀማለን። ያለቀውን ስራ ስታይ ላይ መስል ይችል ይሆናል ግን ከዛ በፊት ያለው ስራ ደግሞ ብታይ አዎ በእርሳስና በስክሪፕቶ ነው የሚጀምረው፣ ግን ወደ ኮምፒውተር ይሄዳል። ወደ ትሪዲ ፕሪንተር መጠቀም ጀምር ያለ ቀጥሎ ፕሮቶታይፒንግ አለ። ፕሮቶታይፒንጉ ልዩ ልዩ ቴክኒኮች ይጠቀማለው። ሞልድ የሚያስፈልግ ከሆነ ሞልድ እናሰራለን። ያለ ሞልድ የሚሰራ ከሆነ በእጅ ቅርጻ ቅርጽ የሚሰራ ወንበሮች አሉ እንደ ኒያላው እንዳልከው። ሶ ወደፊትም ወደኋላም ይሄዳል። ዞሮ ዞሮ ግን ዋናው ዋናው አንከር ከዚህ በፊት በእጃቸው የሰሩና ለልዩ ልዩ አፍሪካ ሀገሮች አስተዋጽኦ ያደረጉት ቅርጻቅርጽ ሰሪዎች ላይ የተመሰረተ ነው። በርጩማ ሊሆን ይችላል። እኔ ግን ዲዛይን ታደርግ ሁሌ በርጩማ አላይም ወይ ሌላ ወንበር አይቼ ይቺን ነገር እንዴት ማሻሽ የምሰራው ብቻ አልልም። እንዳልኩ ሚዶ አይቼ ወንበር አደረኩት፣ ኒያላማቼ ወደዛ አመጣሁት። ምንም አይነት አስተሳሰብ ከአፍሪካ አህጉር ውስጥ እስከሆነ ድረስ መጠቀም ነው የምፈልገው። ይህንን ደግሞ ለሌላ ሰው ማስተማር ፈልጋለሁ። አዳዲስ ለየት ያለ እቃ ለመስራት ሁሌ ሌላ ወንበር አይተ ያችንን ወንበር የምትመስል ለምሰራው ከዚህ አስተሳሰብ ትንሽ ወጣ ማለት አለ። እኔ እንግዲህ የቤት እቃ ስለምሰራ ከዚህ ብቻ ነው ልመክር የምችለው። ይሄ ፕሪንስፕል ለሌላም ነገር ሊሰራ ይችል ይሆናል። እሱን አላውቅም። ለፈርኒቸር ግን እዚህም ቢሆን ለአሜሪካኖችም ይሁን ብዙ አፍሪካን ዲዛይነሮችም አንዳንዴ ሲያናግሩኝ ይህንኑ ነው የምመክራቸው። ከአገራችሁ ካልቸር የመጣውን ወንበርና ጠረጴዛና በርጩማ ብቻ አይታችሁ እናሻሽለው አትበሉ። ሌላ ነገር በሙሉ ስራችሁን ሊለውጠው ይችል ይሆናል ወይ አዲስ ነገር ማምጣት ትችላላችሁ። እና ወደፊት ደግሞ ልታስኬዱ ትችላላችሁ። እንደዚህ በማረግ ማያያዝ ትችላላችሁ። በፊት የሰሩትን ሰዎች በማክበር የእነሱን ስራ ደግሞ በማሳየት፣ ታሪክም በዛው በማስተማር እሱን ደግሞ አያይዘ ለሚቀጥለው ትውልድ አንድ አዲስ ነገር ማስቀመጥ አለብን። አንዱ ትግሌ ከኢትዮጵያኖችም ከሌላም አፍሪካኖች ወደ ኋላ ያለውን ብቻ እያያችሁ ማክበር ጥቅም የለውም። ለአዲስ ውስጥ ትውልድ እኔ ካለፍኩ በኋላ ከመቶ ዓመት በኋላ ሌላ ሰው የኔን ስራ አይቶ የምፈልገው እንዲጨምርበት ነው። ስለኔ ዝም ብሎ ሪሰርች እንዲሰራ አይደለም። እሱ ጥቅም የለውም። የኔን አይቶ ግን ጆሞ ዝችግራችን ነገር አስተካክሎ አልሰራም ወይ ይሄ ትክክል አልነበረም እኔ ባለኝ እውቀትና ቴክኖሎጂ ወደ ሌላ ገጽ ወስደዋለሁ እንዲል የምፈልገው። ደው ለመገሰጽ ብዬ አይደለም፣ ለማነቃቃት ነው። ያችንን በርጩማ እየሰራን ለሚቀጥለው አንድ ሺህ ዓመት መኖር የለብን። አዲስ ነገር የእኛ ትውልድ ደግሞ ትቶ መሄድ አለበት። የአዲስ ነገር ደግሞ በደንብ ታስቦበት ተቀምጦ እኔ ከዚህ ጋር ነው ያገኘሁት እኔ ይኸው ይህንን ምንድን ነው ችቦ አሳለፍ ያለው እናንተ ደግሞ ቀጥሉበት የሚል ነገር መተው አለብን። አንተ በምታውቀው እንደገለጽከው ሁሉ በአንተ ስራም ብቻ የሚገደብ አይመስልም። ለሌሎችም ምሳሌነት ያለው ይመስለኛል። እንደው ሌላ ጥያቄ ከማንሳቴ በፊት ቅድም ጠቆም አደረግኩ፣ እርግጠኛ ስላልነበርኩ ነው። ቁጥራቸውን ዋካንዳ ፎሬቨር ላይ ለገጽ ግንባታ የዋሉት ስራዎች ቁጥር በትክክል ገልጮ የሆን አስራ ሁለት ነው አስራ አራት እኔ ሁለት ልቀንስብህ ነበር። አስራ አራት ስራዎች ናቸው። ለዛ ይበቃል፣ ከአስር በላይ ነው። የብዙ ዓመታት ስራዎችህ ለፍሬ የበቁበት ለስኬት የበቃህበት ጊዜ ላይ ነው ያለው። ውጣ ውረድ እንደምታሳልፍ ስራዎችህ ላይታዩ የሚችሉበት ሁኔታ እንደነበረ የሚጠቁሙ ሁኔታዎችን ተመልክቻለሁ። ነገር ግን አንተ ራስህም ያለህበት በተለይ የጥቁር ዲዛይነሮችን ያንተ ሙያ ውስጥ ያሉ የሚያገኙት ቦታ በቂ አለመሆኑን ተረድታችሁ የወሰዳችሁት እርምጃ ተሰባስባችሁ መሟገት መቻላችሁ፣ ስራችሁ እንዲታይ ያደረጋችሁት፣ እሱም አይነተኛ ውጤት ያሳየ ይመስላል። የ2022 ሜከርስ አዋርድ አሸናፊም ለመሆን በቅተሃል። ሌላ ትልቅ ድል ወይም ስኬት ይመስለኛል። እስኪ ደግሞ ስለዛ እንቅስቃሴም ሆነ ስለ አገኘኸው እውቅና አጫውተን። በጣም አመሰግናለሁ። ለእኔ ይሄ ስብስብ ብላክ አርቲስትን ዲዛይነርስ ግልድ ነው የሚባለው። ይህንን የሚያቋቋመችው መሌኒ ባርነት የምትባል የታወቀች ጥቁር አርቲስት ነች። ይህንን ስትጀምር ትኤን ላይ በሁለት ሺ አስራ ስምንት በአውሮፓውያን አቆጣጠር፣ አዎ፣ በአውሮፓውያን አቆጣጠር ትክክል፣ ይቅርታ። ያኔ ስትጀምሮ ብዙ ችግር ያለው ነገር እዚ ሀገርን ሶልቭ ለማድረግ ነበር። ብዙዎቻችን አርትና ዲዛይን ትምህርት ቤት ሄደን ብዙ ዓመት ለፍተን ኩባንያዎች ጀምረን ስራችን ብዙ ሬኮግናይዝ አይደረግም፣ አይታወቅልንም፣ አያሳውቁልንም። የተዋወቁ የዲዛይን ህትመቶችም የጥቁሮችን ኮንትሪቢሽን እስከዚህም አይጽፎም አያሳውቁም። እኔ ራሴ ትምህርት ቤት ሲሄድ አንዱ ሲስሴን እንድሰራ ያደረገኝ ነገር የኛ ካልቸር ለምንድ ነው ሪፕሬዘንትድ ማይሆነው? ኤክስፖዎች ምን ሲሄድ ካሳዩ ደግሞ ወይ ማስክ ነው ወይ የነብር ቆዳ ወይ አነር ቆዳ ምናምን ያለው ነገር ነው የሚያደርጉት ሌላ ነገር አንሰራም እንዴ? ይህንን እኮ ልዩ አመለካከት እኛ አፍሪካኖች ዲዛይን ላይ ያለን ለምንድነ ይሄ ማይቀበሉት በሚል ምክንያት ነው። እኔም የጀመርኩት ወደ ሀያ አምስት አመት ነው የፈጀው ይህንን ኦርጋናይዜሽን እስከምንጀምር ይህንን ስብስብ ስንጀምር ይህንን የጥቁሮችን አርቲስት እና የዲዛይነሮችን ስራ እንዲታወቅልን ዋናው ጎሉ መታወቅ ብቻ ሳይሆን ደግሞ ልዩ ልዩ ኩባንያዎች፣ ትልልቅ ፕሮጀክቶች ሲሰሩ እዚህ ሀገር ያለ ኢንቴሪየር ዲዛይነር እና አርኪቴክት ምንም የሚሰራ ነገር የለም። እሱ ላይ ደግሞ የመቀጠሩም ላይ ችግር ስላለ ማሳወቅ ብቻ ሳይሆን ደግሞ ትልልቅ ፕሮጀክት ላይ እንድትቀጥሩ እንድታውቁ፣ ካልሆነ ግን ደግሞ እርስ በራሳችን እየተረዳዳን እርስ በራሳችን በምናገኘው ፕሮጀክቶች ወደፊት ለመሄድ እንሞክር እና ይህንን ነገር መለወጥ አለብን ብለን ነው ይህንን ስብስብ የጀመርነው። ከዚህ በፊት ስላልተሞከረ አይደለም። ከዚህ በፊት የተሞከረው ግን እስከዚህም ስኬታማ አልሆንም። አሁን ግን ባረግናቸው ልዩ ልዩ ኢቨንቶች እና ኢንጌጅመንቶች ብዙ ነገር አኮምፕሊሽ ማድረግ ችለናል። አሁን ለምሳሌ አርኪቴክቸራል ዳይጀስት የሚባል ማገዚን አለ። እዚህ አልደኮር የሚባሉ አሉ። እነዚህ ልዩ ልዩ የታወቁ ማገዚኖች ከአምስት ሰባት ዓመት በፊት የጥቁሮችን ስራ ማየት በጣም ከባድ ነበር። አሁን ግን ከፍተህ ብታገላብጥ ታገኛለ። እንደሆነም አርኪቴክቸራል ዳይጀስት የአሁኑ ሲመጣ ሳይ አንድ ኢትዮጵያዊ ዲዛይነር ለምሳሌ እዛ ውስጥ ፐብሊሽ ትሆናለች። እስከነስረዋ ለአመላከት ትባላለች አሁን እንደዚህ አይነት ነገሮች ከአምስት ዓመት በፊት እና ከሰባት ዓመት በፊት በጣም አስቸጋሪ ነበር። የእኛ ኦርጋናይዜሽን በሰራው ለእኛ ኦርጋናይዜሽን እንኳን ለማይሳተፉ ሁሉ ተርፈዋል። ይሄ ደግሞ እኔንም ረድተዋል። እኔ ከፋውንደሮቹ አንዱ ነኝ። የኔን ከሪየር ስኬታማ አርጉት ካልኩ አንዱ ክሬዲት የምሰጠው ኦርጋናይዜሽን ነው። በሜምበርሺፕ ብዙ አድቨኬሲ የምንሰራው ስራ ላይታይ ይችላል። ለምሳሌ ከሚዚየሞች ጋር እንጌጅ ስናደርግ የአንድ የሁለት ሰው ብቻ እቃዎች ኮሌክሽናቸው ውስጥ እንዳይጨምሩ ከዛ በላይ ማየት እንዳለባቸው ሰዎች ካላወቁ ሰዎችን ማስተዋወቅ ስራቸው ጥሩ ከሆነ ብዙ ኮንትሪቢዩት ያደረጉ ከሆነ ለአርተን ዲዛይን ማሳወቅ። ማሳወቅ ማለት ይገዛሉ ማለት አይደለም፣ ግን ከአንድ ሁለት ሰው በላይ በጥቁር ኮሚኒቲ ውስጥ አርቲስትና ዲዛይነር እንዳለ፣ አርቱ እንኳን ይሻላል፣ ዲዛይን ግን ችግር አለው። ዲዛይን ዓለም ውስጥ ከዛ በላይ ኮንትሪቢዩተሮች እንዳሉ ማሳወቅ እንሰራለን። ከዚህ ጋር ተያይዞ ደግሞ እኔ በራሴ እንኳን ያው እንዳልኩ እኔ ፈርኒቸር ዓለም ውስጥ ኦፐሬት ስለማደርግ የራሴን ዴታ ሪሰርች አድርጌ ይህንን ችግር ኤክስፖዝ አድርጌ ያለው ፔፐር ፕሬዘንት አደረግኩ፣ ፕሪንስተን ሄጄ ከዛ በኋላ አንድ ሶስት ጋዜጣዎች፣ ኒውዮርክ ታይምስም ይህንን ዴታ ፐብሊሽ በማድረግ ጋዜጠኞቹ ደግሞ ደውለው ትልልቅ ኩባንያዎችን ለምንድነው ጥቁር ዲዛይነሮች የማትቀጥሩት በሚል ቻሌንጅ በማደርግ ለውጥ በትንሹ ማድረግ እንደሚቻል ለእኔም ትምህርት ሆኖኛል። እኔ ይህንን እንደ ፔፐር ሪሰርች ነበር የጀመርኩት ይህን ያህል ይደርሳል ብዬ ግን አይደለም። ግን ያቺን አንድ ነገር በራሴ በማድረግ ትልልቅ ካምፓኒዎች ድረስ እስከሚደወልና ለምን እንዲታጠፋላችሁ እስከሚባሉ ደረሰ። ይሄ አይ ቲንክ ለብዙ ሰው ትምህርት እንዲሆን የምፈልገው በትንሽ ነገር ሲሪየስሊ ከተሰራ ለውጥ ማምጣት እንደሚቻል፣ ዴታ እና ዴታ አናሊሲስ ደግሞ ከተጨመረበት ኤቪደንስ ቤስድ እንደሚሆን። እኛ ድሮ ችግር አለ ብለን ስንናገር፣ አይ እናንተ ኢሞሽናል ስለሆናችሁ ነው፣ እናንተ ጥቁሮች ጎበዝ ብትሆኑ እንቀጥራችኋለን። አዎ ማስረጃ የላችሁም ወይ ማስረጃ አላቀረብንም። እኔ ያደረኩት በቻልኩት መጠን ማስረጃ አቀረብኩ። ያ ማስረጃ ለምሳሌ ሞማ ሚውዚየም ሰው ደውሎልኝ፣ አንዴ መጥፎ እኮ እንደሆነ ሁሌ ሲወራ እናውቃለን፣ እንዴ ግን እንደዚህ መጥፎ እንደነበረ አናቅም ነበር አሉ። ያ ነገር ምንድነው እዚ ገር ዲስከሽን ቶፒክ ሆነ፣ የመነጋገሪያ ርዕስ ሆነ። አዎ የመነጋገሪያ ርዕስ ሆነ። አሁን አንዳንድ ሰው እንደሆነ የሚያውቀኝ በስራ ሳይሆን በዚህ በዴታው ምክንያት ነው። አርቲስትና ዲዛይነር አይ ቲንክ ስንሆን የሙሉ ሰውነቱ ትክክል ነው ብለን መጠየቅ አለብን። ይሄ የምንሰራበት ኢንዱስትሪ ውስጥ ለእኔ ብቻ ካልን፣ አዎ አንዳም ሁለት በር ሊከፈት ይችላል፣ ግን ለብዙዎች እንደሚሆን አድርገን ከኮተኮት ነው እኛንም ሌሎቻችንንም ይጠቅመናል። እንደዚህ አይነት አስተሳሰብ ነው የኛ ስብስብ ያመጣው። ግሩም። ይህም ራሱን የቻለ ምሳሌ የሚሆን ነው። ሊነገሩ ልንነጋገርባቸው የሚገቡ ርዕሶች ብዙ ናቸው። መውደቅ መነሳትህን ረጅም ጊዜ የተጓዝክበትን ጎዳና ጨምሮ በአንተ የሙያ መስክ ብቻ ሳይሆን ሌሎች የፈጠራ ስራ ውስጥ የሚያሉ መንገዱን ለማየት ብዙ ሀሳቦችን እንድናነሳ የሚጋብዙ ጉዳዮች ያለው ሜድ ባይ ዲዛይን የተባለ የኔትፍሊክስ ተከታታይ ስራ ትገባበት እድል እንደተከፈተ ተረድቻለሁ። እነኚህን ጨማምረድ የእይታ ነገሮች ናቸውና የምናወራቸው በሚታየ። በቴሌቪዥን መስኮት ሰፊ ውይይት እንደሚኖረኝ ከወዲሁ ይታየኛል። ለአሁኑ በጣም አመሰግናለሁ ጆሞ። በጣም አመሰግናለሁ አሉላ። ለአንተም ለባልደረቦችም፣ ለቪኦኤ ታሪኬን እንድናገር ስላረቅ፣ መልካም ምሽት ለተከታዩ ቅንብር እንግዳችን ቀደም ብለን በመግቢያችን ያስተዋወቅ ናቸው የአእምሮ ሕክምና ባለሙያ ዶክተር ሌኒ ጌታቸው ናቸው። እዚህ ዋሽንግተን ዲሲ ውስጥም ህሙማንን የሚረዱበት ልዩ ክሊኒክ አላቸው። ከአእምሮ ሕክምና ዘርፎች አንዱ ስለሆነውና ጭንቀትና ውጥረት ስለሚታከሙበት ሳይኮቴራፒ ስለተሰኘው ሕክምናም ያስረዱናል። ጭንቀት፣ መደበትን እና ጥልቅ ሐዘን የሚያስከትለውን ፈተና ጨምሮም በተለያዩ የአእምሮ ጤናን የሚመለከቱ ርዕሶች ዙሪያ እንወያያለን። ወደዚያው እንወስዳችሁ ዶክተር ሌኒ ጌታቸው የዛሬዋ እንግዳችን ነወት። ዛሬ ባለንበት ዓለም እዚህም እዚያም በስፋት የሚታዩትን የስነ ልቦና ችግሮች የተወሰኑትን እናነሳለን። እንደ ጭንቀት እንዲሁም ደግሞ መደበት ወይም ከዚያም አለፍ ብሎ ደግሞ አንዳንድ አስደንጋጭ ወይም ከባድ ችግሮችን ካዩ በኋላ ሰዎች ቆይቶ የሚከሰትባቸው የአእምሮ ሁከት ፒቲኤስዲ የሚባለውንም እንነካካለን። በተለያዩ ችግሮች መደራረብ ሰዎች ለጭንቀት ይዳረጋሉ፣ የተረበሸ ስሜት ውስጥም ይገባል። ከዚያም አልፎ ደግሞ የመደበትና ሌሎች ተከትለው የሚመጡ የተባባሱ ሁኔታዎች ይታያሉና ከዚህ አንጻር ዶክተር ሌኒ ምን ያህል የተለየ ሁኔታ እየተመለከታችሁ ይሆን? በጣም አመሰግናለሁኝ ይህን ጊዜ በአሁኑ ጊዜ በዚህ አካባቢ ብቻ ሳይሆን፣ ማለትም እንዲህ ሴቶችን የሚያ ወንድስትም ሳይሆን ኔሽን ዋይድ የስነ ልቦና አገልግሎት የሚሰጡ ሰዎች በሞላ በጣም ሲበዛም ስራ በዝቶባቸዋል። ማለት በዚህ ነ አሁን ለምሳሌ አንድ ሰው ደውሎ አንድ አማካሪ ቢፈልግ ያንን እንኳን አማካሪ ለማግኘት በጣም በጣም ችግር ላይ ነው ያለው። አሁን ይሄም አንደኛው የተከሰተበት ምክንያት ያው በኮቪዱ የተነሳ ነው። ኮቪዱ ባመጣው ጭንቀት ድብት በዛ የተነሳ በጣም ኦቨርፍሎ አድርጓል። ይህንን አገልግሎት የሚፈልገው ያ እዛ ደረጃ ላይ ያለ ነው። አሁን ስንት ነው ቶኒ ቶኒ ትሪ ሁለት ሻ ሶስት ውስጥ ከሆን ገብተን ምንም የቀነሰ ነገር የለም፣ እየጨመረ መጥቷል። ሰው ያን ያህል ነው። እኛ ብቻም ደግሞ ሳይሆን ሳካያትሪስቶችም ቢሆኑ እነሱም አንድ አገልግሎት ለማግኘት በጣም የሚያስቸግርበት ሁኔታ ነው። እኔም አመሰግናለሁ ስለ ጊዜው ዶክተር ሌኒ። ይሄ የጭንቀት ጉዳይ ትምህርት ቤት እድሜ ላይ ያሉ ልጆችና ታዳጊዎች እንግዲህ ለብዙ ጊዜ ከጓደኞቻቸው ጋር አብረው ለመዋል አብረው ለመማር አብረው ለመቦረቅ እድል ያላገኘዋሉ እና እነሱ ላይ ያለው አንደምታ እነሱ ላይ ያሳደረው ጫና ይሄ በኮቪድ ዘመን ተዘግቶ መቆየቱ ምን ይመስላል? እስካሁን ድረስ የሚያሳየው ጥናት እና እሱ ጥናቱን ብቻ ሳይሆን ትምህርት ቤቶች አሁን የሚጋፈጡት ያሉት ምንድን ነው? አንደኛ ትምህርታቸው ላይ ቀንሷል። ያም ምክንያት የሆነው ቤት ውስጥ ስለሆኑ ብቻ ሳይሆን አንድ ቤተሰብ ውስጥ እናትና አባት ሲሰሩ ልጆቹ ለብቻቸው ሞኒተር የሚያደርጋቸው አልነበረም። እሱም ብቻ ሳይሆን ሞኒተር ቢደረጉ ራሱ ይሄ ትንሽ ወጣ ያለ ስለሆነ አንድ ቤጅ ተቀምጦ ኮምፒውተር ለፊት ሆኖ እዛ ላይ እራሱ ፎከስ ማድረጉ ራሱ የተወሰነ የብሬን እንትን ያስፈልጋል። እሱ ራሱ በጣም ጫና ፈጥሮባቸዋል። አሁን ምንድነው የሆነው? ወደ ትምህርት ቤት እንዳ ሶሻል ስኪል ናቸው። ሶሻል ስኪል በአማርኛ ከሰው ጋር የሚያደርጉትን ግንኙነት የሚመለከት ሌሎች ነገሮችን የማድረግ ክህሎቶች እሱ ራሱ ቀንሷልና፣ አሁን ምንድነው የተፈጠረው ትምህርት ቤት ውስጥ ባህሪያቸው ተቀይሮ ብዙ ኢሪታብሊቲ ያሳያሉ። ትምህርቱ ላይ ብቻ ሳይሆን የባህሪ ለውጥ ታይቷል። ምንድን ነው እሱ ጭንቀቱን ብቻ ሳይሆን መደበቱን ብቻ ሳይሆን አንዳንድ የመደባደብ ሁኔታ ወይም ኤርድበቲ እሱን እሱን ብዙ እያሳዩ ነው ሶሻል ስኪልዛቸው ተቀንሷል። ሰው እሱ በጣም ብዙ አይነት ነገሮች በዛ መንገድ ተጎድተዋል። አንዳንድ እንትኖች እንደሚናገሩት ከሆነ በዚሁ አካባቢ ሰዎች እና እንደሚናገሩት ከሆነ እራሳቸው ይሄ አሁን በአሁኑ ሰዓት ከኮቪድ በኋላ ከኮቪድ ያመጣው ራሱ ኢምፓክት ገና ምን እንኳን ያህል እንደሆነ ገና አይታወቅም። ግን በሚታየው ራሱ የአንድ አመት እና የሁለት አመት ወደኋላ የትምህርት ኋላ እንደዛ ያሳያል ብለው ይላሉ። ሰው ይህንን አይነት ችግሮች አምጥተዋል። ቤተሰብ ላይም ኦፍኮርስ ያመጣው ችግር አለ። ልጆች መውጣት አይችሉም ነበር፣ በዛ ሰዓት ከጓደኞቻቸው ጋር መገናኘት አይችሉም። ማለትም ፍለፊት ለፍለፊት ያው ከኮምፒውተር ላይ ናቸው ወይም እንትናቸው ላይ ናቸው። ሰው እሱ እሱ ሁሉ በጣም ብዙ አይነት የባህሪ ለውጦች አምጥተዋል። ባህሪ ብቻ ኢሞሽን የስሜትም ለውጦች አምጥተዋል። ይበልጡን ወጣቶችን የተመለከተው ረጅም ጊዜ ከቤት ውስጥ ባለመውጣት ቅድም ቆንጅበት ጥያቄዋ ያነሳችው ከሌሎች ጋራ በቀላሉ የመገናኘት የለመዱትን ህይወት ከማጣት የመጣው ጎላ ብሎ ይታይ እንጂ ዓለም በተለያዩ አስቸጋሪ ነገሮች ውስጥ በመሆኗ ጭንቀትን የሚጨምሮ የሚያባብሱ ሲከፋም ለመደበት የሚዳርጉና ሌሎች የከፉ አደጋዎችም ራስን ለማጥፋት ውሳኔ እስከመውሰድ ድረስ ሰዎች እንዲሄዱ የሚገፋፉ ሁኔታዎች ጨምረዋል። የኑሮ ሁኔታን ጨምሮ ለጭንቀት የሚዳርጉት በርካቶች ናቸው። ጦርነት፣ ግጭት፣ ባለም አቀፍ ሁኔታ ያሉ ቀውሶች፣ እነኚህ ሁሉ የተደራረቡ ይመስላል። እሱንስ የሚመለከት አየት የመታዘብ የምታዩት ነገር አለ እኔ በሚመለከተው ማውራት ችላለሁኝ አገልግሎት በምሰጣቸው መናገር ይችላለሁ። ያ ጫና ያመጣው አንደኛ ነገር ቤት ውስጥ በተኛ በዚህ አይሶሌሽን ማለትም ብቸኝነት እሱ ያመጣው በጣም ብዙ ችግር አለ። እስካሁንም ድረስ እየታየ ነው። መገበት አምጥቷል። እሱ ብቻ ሳይሆን ጭንቀትም አምጥቷል። ሰዎች ውጪ ያለመውጣትን ከሰው አለመገናኘትን እሱ ስለቀነሰ በጣም ችግር አምጥቷል። እኛ ራሳችን ሰዎች ስንባል ስንፈጠር ዋየርድ የሆነ ከሰው ጋራ ካልተገናኘን እና ከሰው ጋር ካልሆንን መኖር አንችልም። ተፈጥሯችን እንደዛ ነው። ከሰው ጋር በመሆን ብቻ ነው መኖርም የምንችለው። እሱ ሲቀነስብን መኖር አንችልም። እነዚህን አይነት ችግሮች ያመጣል። አንዳንድ እንትኖች አሉ፣ አንዳንድ ክሚኒቲዎች አሉ። ለምሳሌ አንድን ሰው አንድ ሰው እዛ ኮሚዩኒቲ ውስጥ ለምሳሌ አንድ ነገር ሲያጠፋ ያንን የሚቀጣው አይሶሌት በማድረግ ነው እና ያ አይሶሌት ሲደረግ ሰው ሳያናግረው ማንም ሰው እንትን ሳይል ያ ኮሚዩኒቲውን ያጣል። ሰው እንግዲህ ገና ከድሮ ፕራክቲስ የሚደረግ ነው። ሰው ኢማጅን እኛ እንደዛ አይነት ዋይርድ ሆነን አሁን በኮቪድ የተነሳ አንድ ቤት ውስጥ ተቀምጠን የምንነካከረው በኮምፒውተራችን ብቻ ሲሆን ምን ያህል ጭንቀት እና ምን ያህል መት እንደሚያመጣ እንግዲህ ይክን ማጀመድ እሱም ደግሞ ያው ሶሳይዳል አይዲዬሽንም ማለትም ራስን የማጥፋት ሀሳብ ማሰብ እስከመሞከር ድረስ ሞከር ድረስ ያደርሳል። ከዚሁ ጋር የተያያዘ አንድ ጥያቄ ላንሳለሁ፣ አገልግሎታችሁን የሚመለከት ነው። የአእምሮ ህውከት በብዙ መንገድ ይረዳል፣ በብዙ መንገድ ይታከማል። ብዙ ጊዜ ፈጥኖ የሚመጣለን ምናልባት በመድኃኒት የሚደረገው ሕክምና በሌሎች ዘዴዎች የሚደረገው ሕክምና ሊሆን ይችላል። በአንጻሩ ሰፊ ቦታ የሚሰጠው የስነ ልቦናው ሕክምና ቴራፒ ወይም ሳይኮቴራፒ የሚባለውን ጭንቀት ለገጠማቸው ቅድም ያነሳናቸው መደበትን የመሰለው ወይንም ደግሞ አንዳች ዘግናኝ ጥቃት ለማየት የተገደዱ ሰዎች የሚገጥማቸው ፒቲኤስዲ የሚባለውን ከዛም አልፋችሁ በፈተና ውስጥ ለገቡ ጥንዶች፣ ለባልና ሚስት፣ ለፍቅረኞች የሚሰጥ እርዳታ አለ። በርቀት ይህንን በደንብ ለማያውቁ ቴራፒ በሚባለው በዚህ ህክምና ዘዴ ምን አይነት ነገሮችን ነው አሁን ቅድም ከጠቃቀስናቸው ችግሮች አንዱን ይዞ ለመጣ ሰው እንደው በጠቅላላ ደረጃ ልንረዳው የምንችለው ነገር ካለ አሰሱ እንዴት ነው? እዲ ሳይኮሎጂኮ ፋክተር አፕሮቾች አሉ እኛ ሁላችንም እዚህ ላይ ስራ ላይ የምንሰራው እና የምንሰራ ሰዎች በሞላት እንትን ቤት ስም ሄድን የምንመራቸው ቴዎሪዎች አሉ አፕሮቾች አሉ ያንን በኤቪደንስ ቤዝ በሪሰርች እየተደገፈ የተደገፈ አፕሮች ነው የምንጠቀመው እነዚህ ሰዎች አገልግሎት በሚመጡበት ጊዜ አንድ ሰው ጭንቀት ይዞ ሲመጣ ወይ መጠበት ይዞ ሲመጣ ወይ ደግሞ ፒቲኤስዲ ሲምፕተም ሲምፕተም ቢኖራቸው እነዚህ ነገሮች በተወሰኑ አፕሮቾች ስንትምሶቻቸው ይቀንሳሉ፣ ሊቀንስም ይችላል። አንድ አፕሮች ለሁሉም ሰው ሊሆናል፣ ልክ እንደ ተለያዩ ስለሆኑ ነው። ግን በንግግር እና በምክር እሱ ብቻ ሳይሆን ስኪሎችም አሉ፣ ስኪሎች መጠቀም የሚችሉባቸው እኛ የምናስተምራቸው ያ ጭንቀቱ እንዲቀንስላቸው፣ ያ ድብቱ እንዲቀንስላቸው። አንድ ሰው መጥቶ ተንፍሶ ማስወጣቱም ራሱ ቀለል ያደርጋል። ዶክተር ሌኒ እንዲህ አይነቱን አገልግሎት እንዲህ አይነቱን እርዳታ ፍለጋ፣ እንግዲህ በዚህ በአካባቢያችን የኢትዮጵያውያን ማህበረሰብ ሰፊ ነው፣ እንደ ምን ያህል ወደ አገልግሎታችሁ ይመጣል እርዳታ ፍለጋ? ያ እዚህ አካባቢ አሁን ለምሳሌ ዲሲ፣ ቨርጂኒያ፣ ሜሪላንድ ነው። በዚህ በኔሽኑ ከዚህ ከዩናይትድ ስቴትስ ብዙ ብዙ ሀበሻ ያለው እዚህ አካባቢ ነው። ቁጥራችንንም አላውቀውም ግን የምሰማው ከሁለት መቶ ሀምሳ ሺህ በላይ ሀበሾች ይኖራሉ ነው የሚባለው። አናሹዋል እሱ ነው። ይዘን ስናነጻጽረው ትንሽ ይመጣገኝ ነው። እንዴት ነው አንድ ባሊ ውስጥ አንድ ጠብታ እንደዛ ነው። እና በጣም ብዙ ሰው አይጠቀምበትም በዛ ላይ ደግሞ መጥፎ ደረጃ ላይ ሲደርሱና ሲገደዱ ብቻ ነው። አዚቴን ኤክስፒሪየንስ የሚመጡት ግን ሌሎችም አሉ፣ በደንብ የሚጠቀሙ እና በደንብ የሚያውቁ እነሱ በጣም ትንሾች ናቸው። በጣም በጣም በጣም ትንሽ ናቸው። ይህ በተለይ የኮቪድ አስራ ዘጠኝ ነገር ልጆችን ከሌሎች ተገልለው ቤት ውስጥ ተዘግተው ከኮምፒውተር ጋር ብቻ ወይ ከስልካቸው ጋር ብቻ እንዲሆኑ ተገልለው መቆየታቸው ብዙ ጉዳት አስከትሏል ብለውን ነበር እና ቤተሰቦች እንዲህ አይነቱን ችግር እንዴት ነው መከታተልና እንግዲህ ተስፋ የሚደረገው ሕክምና የማያስፈልገው ደረጃ ላይም ልጆች ባይደርሱ ግን እንዴት ነው መከታተል ወደዛ እንዳይደርስ ማድረግ የሚችሉት? አንደኛው የሚታየው የባህሪ መቀየር ነው። እንግዲህ በፊት የነበራቸው ጠባይ ሲቀየሩ እሱ አንድ ራሱ እንደ ፍላግ ነው እና እሱን አተኩሮ መመልከቱ ይጠቅማል። የባሰ የሚመጣ ከሆነ እንደዚህ ባለሙያ ሄዶ ማናገሩ በጣም ይጠቅማል እና መጀመሪያው ባህሪ ነው የሚታየው። በፊት ነው የሚቦርግ የሚጫወት ልጅ አሁን ዝምተኛ ከሆነ መኝታ ቤቱ ገብቶ ከቆለፈ ራሱን ብቻ ለማድረግ ከሞከረ እሱ እራሱ በጣም ትልቅ ምልክት ነው። እንደዛ ሲሆንና እያ እየቀጠለ ከመጣ ወይም እየባሰ ከመጣ አማካሪ ማን ነው? ዶክተር ሌኒ የስነ ልቦና ጥያቄዎች በተለይ ከጤና ሁከት ጋር የሚያያዙት በርካታ ናቸው። በዚህ ሰዓት ዝግጅታችን የሚከታተሉ አድማጮችም የተለያዩ የየራሳቸው ጥያቄዎች እንደሚኖሯቸው እናምናለን። ነገር ግን ቃል በገባ ነው መሰረት የዛሬውን እዚህ ላይ እንቋጭና መልሰን ሰፋ ላለ ቃለ ምልልስ እናገኘታለን። ለአሁኑ ግን እንጅት አመስግነን እንሰናበት። ዶክተር ሌኒ ነው በጣም እናመሰግናለን ዶክተር ሙሌኒ ስራ ላይ ውለው ስራ ላይ አምሽተው ከመሸ ነው ለዚህ ውይይት ጊዜውን የሰጡን። ይሄ ደግሞ ለአድማጮቻችን ትልቅ አገልግሎት ነው። እጅጉን አድርገን ነው የምናመሰግነው። በጣም ነው ማመሰግናቸው። መልካም አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሥ ያክሌሉ በምሽቱ ቅንብሩ ወደ አንዲት የመካከለኛው ምስራቅ ከተማ ይወስደናል። አድማጮች እንደምንሰነበታችሁ እንደምታስታውሱት ባለፉት ጊዜያት የመቶ ሰላሳ ስድስት ዓመት የዕድሜ ባለጸጋ የሆነችውን አዲስ አበባን አንስቼ በወቅቱ ስላለው የከተማይቱ እንቅስቃሴ አንዳንድ ዝግጅቶችን አቅርቤ ነበረ። ይህንን ዝግጅት ከማቅረቤ አስቀድሞ ከተባበሩት መንግስታት ድርጅት ጋር ያደረግኩት ጉዞ ለአፍሪካ አንድነትና ለኢትዮጵያ ፍትህ ስለተከናወነው ጥረት በሚል ርዕስ ኪዳኔ አለማየሁ የተባሉ ዲፕሎማት የጻፉትን መጽሐፍ ቀደም ብዬ አንብቤ ነበርና ኪዳኔ አለማየሁ በዱባይ ማዘጋጃ ቤት አማካሪ ሆነው እንደሰሩ፣ የዱባይ ከተማ አሁን ያላትን ገጽታ እንዴት ልታገኝ እንደቻለች የማዘጋጃ ቤቱን ኃላፊዎች፣ ሰራተኞች ጥረትና እንደ አንድ ሰው ሆኖ ተነስቶ ከተማይቱን ማሻሻል የሰጡት አስተያየት እዛ ላይ ስላለና እሳቸውም በዚያ የተባበሩት መንግስታት ድርጅትን ወክለው ለ15 ዓመት ያገለገሉ በመሆናቸው በጥቂቱ ላጫውታችሁ ወድጃለሁ። አቶ ኪዳን ያለማየው ይህን መጽሐፍ የጻፉት በእንግሊዝኛ ቋንቋ ሲሆን በአማርኛ ተተርጉሞ በጥሩ ሁኔታ ቀርበዋል። ይህንን አራት መቶ ሀምሳ አምስት ገጽ ያለውን መጽሐፍ ከጻፉ በኋላ መጽሐፉ ተሸጦ ገቢው ለኢትዮጵያ አይን ባንክ እንዲሆን በበጎ አድራጎት ስም እንዳበረከቱ ወንድማቸው የታወቁት የአይን ሐኪም ዶክተር ወንዱ አለማየሁ አጫውተውኛል። የኢትዮጵያ አይን ባንክ ብዙ ስራዎችን የሚሰራ ነው ብዙዎችን አይናማ ያደረገና የሚያደርግም ድርጅት ስለሆነ መረዳትና መደገፍ ይገባዋል። ኪዳኔ ያለማየሁ ይህንን መጽሐፍ አሳትመው ለአይን ባንኩ ከሰጡ እኛ ደግሞ ይህንን መጽሐፍ ገዝተን ማንበብ ይኖርብናል ማለት ነው። ለተለያዩ ለዩኒቨርሲቲዎች፣ ለትላልቅ የትምህርት ተቋሞች፣ ለሁለተኛ ደረጃ ትምህርት ቤቶች እንዲሁም ደግሞ መጽሐፍ ሊነበብባቸው በሚገባ ቦታዎች ሁሉ በመስጠት ትውልዱ ከዚህ ሰፋ ያለ እውቀት እንዲያገኝ ቢያደርጉ ደስ ይላል። በተለይም ደግሞ በ1928 በተደረገው ጦርነት ወቅት ስለነበረ ሁኔታ ስለ ቫቲካን የጻፉት የኢትዮጵያ ጀግኖች አርበኞችንም የሚመለከት ነገር ስላለበት በአጠቃላይ አቶ ኪዳኔ አለማየሁን አመሰግናለሁ። የዛሬው ዝግጅቴ በዚሁ ይብቃ። በሚቀጥሉ 15 ቀን እንገናኝ። ደህና እንሰንብት። ንጉሴን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውን ግን በዚሁ መቋጨታችን ነው። የኢሜይል አድራሻችንን እናስታውሳችሁ። ሆርን አት ቪኦኤ ኒውስ ዳት ካም ነው። የስልክ ቁጥራችን 202 2059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማው የአንድ ሰዓት ዝግጅቱ እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየንን በዚሁ ተሰናበትን። ሰላም፣ በደህና እደሩ።